ሀምሳ አራት አባል ሀገራት ያሉት የአፍሪቃ ህብረት ባለፈው ሳምንት አርብ ነው ቡሩንዲ ውስጥ የቀጠለው አመፅ ተባብሶ ወደ እርስ በርስ ጦርነት እንዳይሸጋገር ይረዳል ያለውን የሰላም አስከባሪ ኃይል ለመላክ መወሰኑን ያሳወቀው። ለዚህ ውሳኔውም የቡሩንዲ መንግስትን ይሁንታ ለማግኘት የአራት ቀናት ጊዜን ሰጥቷል። ምላሽ ባያገኝም ግን የተነሳውን አመፅ ማብረድ የሚችል አምስት ሺህ የሰላም አስከባሪ ኃይል እንደሚልክ ነው የተነገረው። የቡሩንዲ ፕሬዝደንት ቃል አቀባይ ቀደም ብለው መንግስታቸው የህብረቱን ሰላም አስከባሪ ኃይል ለመቀበል ዝግጁ እንዳልሆነ ተናግረዋል። የመንግስታቸውን ይሁንታ ሳያገኝ ህብረቱ ጦር የሚልክ ከሆነም ወራሪ ኃይል ስለሚሆን የቡሩንዲ መንግስት መብቱን የማስጠበቅ እርምጃ የመውሰድ መብት እንዳለውም አመልክተዋል። የሀገሪቱ ምክር ቤት ትናንት በጉዳዩ ላይ ከተወያየ በኋላ ባወጣው መግለጫ መንግስት የሀገሪቱ ሉዓላዊነት በጸጥታ ማረጋጋት ስም በባዕዳን ቁጥጥር ስር እንዳያስይዝ ተማጽኗል። የምክር ቤት አባል የሆኑት ሪቬሪያ ና ዲኩሪዮ የሰላም አስከባሪ ወታደር ለመላክ ካቀዱ ሀገራት ጋር መነጋገር እንደሚያስፈልግ ነው የጠቆሙት። የዚህ ህዝብ ወኪሎች እንደመሆናችን ወደ ብሩንዲ ወታደሮች ለመላክ የሚስማሙ ሀገራትን እንጎበኛለን። ምክር ቤቶቻቸውን ብሩንዲን ለማጥቃት ይፈልጉ እንደሆነ እንጠይቃቸዋለን። እዚያም ቢሆን ሰዎች አለመሞታቸውን እንጠይቃለን ምክንያቱም መሞትና የዘር ማጥፋት ልዩነት አለውና አራት ሰው ከሞተም ዘር ማጥፋት አይደለም። ምክር ቤት ስላለው ወደ አፍሪቃ ህብረትም ሄደን የፓን አፍሪቃ ፓርላማ እንዴት ከአፍሪቃ ህብረት ጋር ሊተባበር እንደቻለ እንጠይቃለን። ብሩንዲ ውስጥ በተካሄደው ምርጫ አሸንፈው ምርጫው ተዓማኒና ሚዛናዊ አይደለም በሚል ምክር ቤት አልገባም ያሉት የብሔራዊ ምክር ቤት አንድነት ፓርቲ ተመራጭ በበኩላቸው ገዢው ፓርቲ የተቆጣጠረው ምክር ቤት የሚፈጸመው ግድያ የዘር ማጥፋት መሆኑን ሊያምን እንደማይችል ነው የሚናገሩት። ዘጠና በመቶው የምክር ቤት ተመራጭ የሲኤንዲዲኤፍዲዲ አባል በሆነበት ምክር ቤት እንዲህ ያለውን ወንጀል ማጣጣል በጣም የተለመደ ነው። ከጆ ፓርቲ በወንጀሉ ኃላፊነት አለበት። ህዝቡን ከጥቃት ለመከላከል የሚመጣውን የውጭ ጣልቃ ገብነት ያለውን ኃይል በሙሉ ተጠቅሞ ይታገላል። የብሩንዲ ፕሬዝዳንት ፒየር ንኩሩንዚዛ የሀገሪቱን ህገ መንግስት ጥሰው ለሶስተኛ ዘመነ ስልጣን ለመመረጥ ከወሰኑና በሐምሌ ወርም ተመርጠው መልሰው ስልጣናቸውን ካደላደሉ ወዲህ የሀገሪቱ ሰላም ተናግቷል። ለወራት የዘለቀው የጎዳና ላይ ተቃውሞ አመፅን ከማስፋፋቱ በላይ በየምሽቱ የታጠቁ ኃይሎች ተኩስ እንደ ናጣት ነው። ዘገባዎች እንደሚሉትም በየጎዳናዎቿ የሰዎች አስክሬን በየቀኑ ይታያል። በጸጥታ ኃይሎችና በመንግስት ተቋማት ላይ ያነጣጠሩ ከቀላል መሳሪያ አንስቶ እስካ አዳፍኔ ጥቃቶች ይደርሳሉ። የቡሩንዲ ምክር ቤት አባላት ግን ሀገራቸው ከአጎራባች ሀገራት ያላነሰ ሰላም የሰፈነባት መሆኗን ነው የሚናገሩት። የበርካታ ዜጎች ህይወት ማለፉ እንደሚያሳዝናቸው የገለጹት የቡሩንዲ ብሔራዊ ምክር ቤት ምክትል አፈ ጉባኤ አጋቶን ራዋሳም ቢሆኑ የሰላም አስከባሪ ወደዚያች ሀገር ይላካል መባሉን የተቀበሉት አይመስሉም። ዛሬ ምንነቱ ባልታወቀ አጋጣሚ የሚገደሉ ቡሩንዲያውያን መኖራቸው በጣም አሳዛኝ ነው። ይሁንና ምናልባትም የከፋ ችግር ያለባቸው ጎረቤት ሀገራት ይኖራሉ። በንዲት መንደር እንኳ ቢሆን ያም ችግር ነው። ቡሩንዲ አንድ ናት። ይህም ብሔራዊ ችግር መሆኑን መረዳት አለብን። ባለፈው ሳምንት የተባበሩ መንግስታት ድርጅት ዋና ጸሐፊ ባንጊሙን ወደ እርስ በርስ ጦርነት ለመግባት አፋፍ ላይ ደርሷል ያሉት የቡሩንዲ ቀውስ አካባቢውን በመላ ሊያዳርስ እንደሚችል ስጋታቸውን ተናግረዋል። አመፁን ለማረጋጋት የተባበሩ መንግስታት ድርጅትን የሰላም አስከባሪ ኃይል የመላክ አማራጭንም አቅርበዋል። ሆኖም አስቀድሞ የቡሩንዲን ቀውስ በውይይት ለመፍታት አንድ የልኡካን ቡድን ወደዚያ እንደሚልኩም አስታውቀዋል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር የቡሩንዲ መንግስት የአፍሪቃ ህብረትን የሰላም አስከባሪ ኃይል አልቀበልም ያለበትን አቋሙን አስተካክሎ የመጨረሻ ያሉትን ምላሽ እንደሚሰጥ ተስፋቸውን ገልጸዋል። ቡሩንዲ ከጎርጎሮሳዊ 1993 እስከ 2006 ዓ.ም ድረስ በእርስ በርስ ጦርነት ታምሳለች።